የአፍሪካ አህጉር ግዙፍ የሆነው የኢትዮጵያ አየር መንገድ በኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት ካለፈው ጥር ወር ወዲህ ከግማሽ ቢሊዮን ዶላር በላይ ኪሳራ እንደደረሰበት አስታውቋል። ያም ሆኖ የአየር መንገዱ የጭነት በረራዎችን በመጨመር በረራዎቹን መቀጠል እንደሚቻል እተማመናለሁ ብሏል። የአየር መንገዱ ስራ አስፈጻሚ ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በትናንትናው ዕለት ለጋዜጠኞች በሰጡት ቃል አየር መንገዱ ካለፈው የአውሮፓውያን ጥር እስከዚህ ሚያዝያ ወር ባለው ጊዜ ውስጥ በአለም አቀፉ የኮሮና ቫይረስ ወረርሽኝ ምክንያት የመንገደኛ ጉዞዎች ሙሉ በሙሉ በሚያሰኝ ደረጃ በመቋረጣቸው የተነሳ 550 ሚሊዮን ዶላር ኪሳራ እንደደረሰበት ተናግረዋል። አየር መንገዱ ከባድ የገንዘብ ቀውስ ላይ እንዳለ ነው ዋና ስራ አስፈጻሚው የተናገሩት። ሦስት የአየር መንገዱ ሰራተኞች በኮሮና ቫይረስ መያዛቸውንም ገልጸዋል። ሦስቱም በደህና ሁኔታ ላይ እንዳሉ ነው ያመለከቱት። አየር መንገዳችን ይህን የከበደ ሁኔታ እንደሚወጣው እተማመናለሁ ያሉት አቶ ተወልደ ኩባንያው ሌሎች አዳዲስ የገቢ ምንጮችን በመፈለግ ከኪሳራው ለማገገም እየሞከረ መሆኑን ገልጸዋል። We are now focusing on cargo. አሁን እያተኮርን ያለነው የጭነት በረራዎች ላይ ነው። ያ በንጽጽር በጥሩ ሁኔታ እየሰራ ነው። ምክንያቱም አሁን በዓለም ዙሪያ ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ ወደ ሰሜን ወደ ደቡብ የሕክምና አቅርቦቶችን በአጣዳፊ ማድረስ የሚፈለግበት ጊዜ ነው። አንዳንዶቹን የመንገደኛ ጀቶች ወደ ጭነት ማጓጓዣ ለመቀየር እየሞከርን ነን። አየር መንገዱ በተጨማሪም በየዕለቱ የሚደረጉ በረራዎችን በእጅጉ በመቀነስና አሮጌዎቹን አውሮፕላኖቹን ለመተካት ከቦይንግና ከኤርበስ ኩባንያዎች ጋር የጀመረውን ንግግር በማቋረጥ ወጪ መቆጠቡንም ነው አቶ ተወልደ ያመለከቱት። በዚህ በቀጠለው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት አንዳንዶቹ የአፍሪካ አየር መንገዶች በኪሳራ ከስራ ውጪ የመሆን አደጋ ሳያገኛቸው እንደማይቀር የአየር መንገድ ኢንዱስትሪን የሚከታተሉ ኤክስፐርቶች ይናገራሉ። ኦኤጂ በሚባል የአቪዬሽን ክንዋኔ መረጃ ገምጋሚ ኩባንያ ከፍተኛ ተንታኝ የሆኑት ጆን ግራንት ለቪኦኤ በሰጡት ቃል የኢትዮጵያ አየር መንገድ ከየትኛውም የአፍሪካ አየር መንገድ በተሻለ ይዞታ ላይ እንደሚገኝ አመልክተዋል። የስራ አመራር ቡድናቸው የተሻለ ስራ አከናውኗል። ስፋት ያለው መረብ አላቸው። የሚጠቀሙት ዘመናዊ አውሮፕላኖችን ነው። አዲስ አበባ ላይ ጥሩ ጣቢያ አላቸው። አውሮፓን ከደቡብ አፍሪካ፣ ምዕራብ አፍሪካን ከእስያ ከመካከለኛው ምስራቅ ያገናኛል። ደቡብ አፍሪካን ከዩናይትድ ስቴትስ አልፎም ከሌሎች ሀገሮች ጋር ያገናኛል። ከአፍሪካ አየር መንገዶች ሁሉ ከሁሉም ምርጥ ተደርጎ የሚወሰደው የኢትዮጵያ አየር መንገድ ነው። ኩባንያው ወደ ጭነት ማጓጓዝ ገበያው ለመግባት የወሰደውን እርምጃም ኤክስፐርቱ ያደንቃሉ። በአሁኑ ጊዜ በዓለም ዙሪያ እጅግ ከባድ የጭነት በረራ እጥረት አለ። አየር መንገዱ በፊትም የነበሩትን የጭነት አይሮፕላኖችና ከመንገደኛ አይሮፕላኖቹም አንዳንዶቹን ወደ ጭነት በረራ ማዛወሩ አሁን ካለው ሁኔታ አኳያ ገቢ ሊያስገኝለት ይችላል። በአሁኑ ጊዜ ያለው የጭነት በረራዎች ፍላጎት ከሶስትና ከአራት ወራት በፊት ከነበረው ጋር ሲነጻጸር በስድስት እጥፍ ገደማ ጨምሯል። ስለዚህ እጥረቱ ስላለና ጭነቶችን ፈጥኖ ማጓጓዝም ስለሚያስፈልግ አየር መንገዱ ገቢ ማግኘቱን ይቀጥላል። የኢትዮጵያ አየር መንገድ ከኮሮና ቫይረስ ዓለም አቀፍ ወረርሽኝ መከሰት አስቀድሞ ከአንድ መቶ ወደሚበልጡ ሀገሮች በየዕለቱ ከሶስት መቶ ሃምሳ በላይ በረራዎችን በማካሄድ በአህጉረ አፍሪካ ተወዳዳሪ እንዳልነበረው የሚታወቅ ነው።